ገንዘቧን ከባንክ ማውጣት ትፈልጋለች። መኪናው ከሽብር በላይ ያወጣል። ወደ አሜሪካ ለመሄድ ከአሜሪካና ከኢትዮጵያ መንግስቶች ፈቃድ ማውጣት ያስፈልጋል። ዋስ ለማግኘት ወደ አዲስ ከተማ መሄድ አለብኝ። የኔዋስ ሁለት ብር ለባንኩ ከፈለ። የአሜሪካ ሕዝብ ከኢትዮጵያ ሕዝብ በቁጥር ይበልጣል። አቶ ዮሐንስ ከአቶ ለማ ይበልጣል። መብለጥ አንድ ጥሩ ቤት መከራየት ትፈልጋለሁ? የለማ ቤት አስር ብር ተከራየ። በአንድ ወር ውስጥ አንድ ጥሩ ቤት መስራት ይቻላል። ወደ ኢትዮጵያ በባቡር መሄድ አይቻልም። መቻል። ገንዘቡን ለማ ማበደር ትፈልጋለህ? ስንት መቶ ብር ማበደር ትችላለህ የብርቱካኑን ግማሽ ለለማ ሰጠሁት አንድ ቀን ከግማሽ እሰራለሁ ታለሁ ባንክ ውስጥ ካለህ ገንዘብ ስንት ወለድ ታገኛለህ በአመት በመቶ አምስት ወለድ እሰጥሃለሁ በአሜሪካ ውስጥ ብዙ ነጋዴዎች ይገኛሉ። ለነጋዴ ገንዘብ ማበደር ያስፈልጋል። ትርፉን ለማን ሰጠኸው? በአንድ ዓመት ውስጥ አንድ ሺ ብር ትርፍ አገኛለሁ። የመኪናዬን በር አሳደሳለሁ። በሩን ዘግቶ እቤቱ ተቀምጧል። በመስኮቱ ገብቶ የበሩን መዝጊያ ከፈተው። የመስኮቱን መዝጊያ ከውስጥ ዘግቶ በበሩ ወጣ። መስኮት፣ መዝጊያ በወር ስንት ደሞዝ ታገኛለህ? ያለፈው ወር ደሞዝ ለማን ሰጠኸው? ትራንስፈር ማደል ድሬል መጽሐፍ የምታነብ ሴት ነች። መጽሐፍ አንባቢ ነች። ቤት የሚሰራ ሰው ይመስላል። ቤት ሰሪ ይመስላል። ብዙ አረቂ የሚጠጣ ሰው ነው። ብዙ አረቂ ጠጭ ነው። መኪና የሚያድስ ሰው እንፈልጋለን። መኪና አዳሽ እንፈልጋለን። ለሰራተኞች ምግብ የሚያቀርብ እንፈልጋለን። ለሰራተኞች ምግብ አቅራቢ እንፈልጋለን። ቡና የምታሳልፍ ልጅ አለችሽ። ቡና ሳላፊ አለችሽ። ልብሴን የሚያለብሰኝ ሰው አለኝ። ልብሴን አልባሽ አለኝ። እግዚአብሔርን የሚያመሰግኑ እነማን ናቸው? እግዚአብሔርን አመስጋኙ እነማን ናቸው? ይህን እርሳስ የሚገዛ ማን ነው? ይህን እርሳስ ገዢ ማን ነው? አንድ ስኒ ቡና የሚደግም ማን ነው? አንድ ስኒ ቡና ደጋሚ ማን ነው? ከአንቺና ከእኔ የሚደግ ማን ነው? ከአንቺና ከእኔ ደካሚ ማን ነው? ከአሜሪካ ኢትዮጵያ በአንድ ቀን የሚደርስ አለ? ከአሜሪካ ኢትዮጵያ በአንድ ቀን ደራሽ አለ? እዚህ ቤት ውስጥ የሚያረፍድ ማን ነው? እዚህ ቤት ውስጥ አርፋጅ ማን ነው? ስልክ የሚደውል አለ? ስልክ ደዋይ አለ? ከመጽሐፍ ቤቱ መጽሐፍ ለመውሰድ የሚፈቅድ ማን ነው? ከመጽሐፍ ቤቱ መጽሐፍ ለመውሰድ ፈቃጅ ማን ነው? ምሳ ለመብላት የሚፈልግ ማን ነው? ምሳ ለመብላት ፈላጊ ማን ነው? የውጭ ጉዳይ ሚኒስቴር ውስጥ ጉዳይ የሚፈጽም ለማ ነው። ውጭ ጉዳይ ሚኒስቴር ውስጥ ጉዳይ ፈጻሚ ለማ ነው። ለምግቡ ገንዘቡን የሚከፍል ማን ነው? ለምግቡ ገንዘቡን ከፋይ ማን ነው? ሰዎቹን ወደ ቤቱ የሚጠራ ከበደ ነው። ሰዎቹን ወደ ቤቱ ጠሪ ከበደ ነው። ዋና ከኔ ጋር የሚጀምር ሰው አለ። ዋና ከኔ ጋር ጀማሪ አለ።